ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ አያሌ ሴቶች በየጊዜው ወደ ሥራ መስክ ሲሰማሩ ተስማሚና በተመጣጣኝ ዋጋ ግልጋሎት ሰጪ መዋለ ሕፃናትን የማግኘቱ አስፈላጊነትም አብሮ እየናረ ነው። የሕፃናት ክብካቤ ሰጪዎች የዋጋ መደባቸው የተለያየ ሲሆን በአብዛኛውም አሰራሩን ለመቃኘት አዋኪ ነው። ስለሆነም ምን ዐይነት አገልግሎቶች እንዳሉና ቤተሰቦም የመንግሥት ድጎማን ለማግኘት ብቁ መሆንና አለመሆኑን እንደምን ሊያውቁ ይችላሉ? አውስትራሊያ ውስጥ መዋለ ሕፃናት በስፋት ጥቅም ላይ ይውላል። በአውስትሬልያ ስታስቲክስ ቢሮ መረጃ መሠረት በ2014 ግማሽ ያህሉ ዕድሜያቸው ከ12 ዓመት በታች የሆኑ ሕፃናት በተለያየ ሁኔታ የመዋለ ሕፃናት ግልጋሎቶችን ተጠቅመዋል። የቅድመ ልጅነት አውስትሬልያ ዋና ጸሐፊ ሥራ አስፈጻሚ የሆኑት ሰማንታ ፔጅ የመዋለ ሕፃናት ግልጋሎት ሰጪን አመራረጥ ላይ ሊታሰብባቸው የሚገቡ ጥያቄዎች እንዳሉ ሲያሳስቡ፣ መጠቀም የሚሹት ለምን ያህል ሰዓታት ነው? በሳምንቱ ውስጥ የትኞቹን ቀናትና ምን ያህል ሰዓታት ነው የሚመርጡት ግልጋሎት ለቤቶ ቅርብ የሆነውን ወይስ ለሥራው ቅርበት ያለውን ነው? የልጆን ክብካቤ አስመልክቶ ምን አይነት ነገሮች የተሟሉ እንዲሆኑ ነው የሚፈልጉት? በማለት ሊነሱ የሚገቡ መጠይቆችን ይጠቁማሉ። ለትምህርት ቤት ያልደረሱ ልጆች ባላቸው ወላጆች ዘንድ የረጅም ቀን የሕፃናት ክብካቤ በጣሙን ተመራጭነት አለው። እንደ የአውስትሬልያ የቤተሰብ ጥናቶች ኢንስቲትዩት ዘገባ ከሆነ በ2011 ዕድሜያቸው ከሁለት እስከ ሦስት ዓመታት ካሉ ሕፃናት ውስጥ 45 ፐርሰንት ያህሉ የረጅም ቀን አጸደ ሕፃናት ክብካቤን አግኝተዋል። ወደ ሥራ የሚሄዱ ከሆነና ማለዳ ላይ ተከፍቶ አምሻሽ ድረስ ሳይዘጋ የሚቆይ ግልጋሎት የሚፈልጉ ከሆነ የረጅም ቀን ክብካቤ አገልግሎት ሰጪ ለእርሶ ተስማሚ ይሆናል። እንዲህ ያለው ማዕከል በርካታ ትምህርት ሰጪ ሠራተኞች፣ በአብዛኛውም የምግብ አቅርቦቶች፣ ልዩ ልዩ ማለፊያ የሆኑ እንቅስቃሴዎችና በዚያ ዕድሜ ላሉ ሕፃናት ማራኪ የሆኑ ነገሮችን አሟልቶ የያዘ ነው የሚሆኑ ሲሉ ሰማንተ ፔጅ ይናገራሉ። በሌላ በኩል ሕጋዊ ፍቃድ ያላቸው ተከባካቢና የቤት ውስጥ አስተምህሮትን የሚሰጡ የቤተሰብ መዋለ ሕፃናትም አሉ። ከረጅም ቀን መዋለ ሕፃናት ማዕከል ጋር ሲነጻጸር ይሄኛው ቤት መሰል ድባብ ያለው ነው። የአውስትሬልያ ስታስቲክስ ቢሮ በልጅነት ትምህርትና ክብካቤ ላይ ያደረገው ጥናት ግኝቶች እንደሚያመለክቱት ከሆነ ሁለት ነጥብ አምስት ፐርሰንት ያህል የአውስትሬልያ ሕፃናት የቤተሰብ መዋለ ሕፃናት ግልጋሎትን ተጠቅመዋል። ለአጭር ሰዓታት ወይም የልጅዎ ከአነስተኛ ቡድን ጋር ክብካቤን ማግኘት የሚሹው ከሆነ እንዲሁ ከነጠላ አስተማሪ ጋር ጠንካራ የሆነ ግንኙነት እንዲፈጥር የሚወዱና የተቀሩትንም ጊዜያት እርሶ መሸፈን የሚችሉ ከሆነ እንግዲያውስ የቤተሰብ መዋለ ሕፃናት ለእርሶ ተመራጭ ሊሆን ይችላል በማለት ሰመንታ ፔጅ ይጠቁማሉ። ከመደበኛ ትምህርት ሰዓታት ውጭም የሕፃናት ክብካቤ ግልጋሎቶችን የሚሰጡ መዋለ ሕፃናትም አሉ። ትምህርት ቤት ያሉ በዕድሜ ከፍ ያሉ ልጆችና ወላጆቻቸው ከሥራቸው ባህሪ አኳያ ከመደበኛ የትምህርት ሰዓት በፊት ወይም በኋላ አሊያም በትምህርት ቤት ዝግ ወቅት ከትምህርት ቤት ጋር ተያያዥ የሆኑ ፕሮግራሞች አሉ። ስለሆነም ልጆቹ ትምህርት ቤት ሲገቡ ከመደበኛ የትምህርት ሰዓት ውጪ ከትምህርት ቤቱ ጋር ተያያዥ የሆኑ አማራጮች ያሏቸው እንደው ይጠይቁ። ምክንያቱም እንዲህ ያሉ ከመደበኛ ትምህርት ሰዓታት በፊትና በኋላ ከትምህርት ቤቱ ጋር የተያያዙ ወይም በአቅራቢያ የሚገኙና ልጆችን ለማጓጓዝ ደህንነታቸው የተሟላ ክብካቤ ሰጪዎች መኖራቸውን ማወቁ ለወላጆች በጣሙን ጠቃሚ ናቸውና በማለት ወላጆች ከመደበኛ ትምህርት ሰዓትና በኋላ የክብካቤ ግልጋሎት ሰጪዎች በቅርብ መኖርና አለመኖራቸውን ለመረዳት ጥረት እንዲያደርጉ ሰመንታ ፔጅ ይመክራሉ። ወላጆች የግልጋሎት ሰጪ ድርጅቶችን የጥራት ደረጃ ለማወቅ የአውስትራሊያውያን የሕፃናት ትምህርትና ክብካቤ ጥራት ባለሥልጣን ድረገጽን ሊጎበኙ ይችላሉ። የአውስትራሊያ መንግሥት መመዘኛዎቹን ለሚያሟሉ ቤተሰቦች የመዋለ ሕፃናት ወጪን ለመደገፍ የሕፃናት ክብካቤ ድጎማና የሕፃናት ክብካቤ ወጪ ተመላሽ በሚሉ ሁለት ዘርፎች እገዛውን ይቸራል። የሕፃናት ክብካቤ ድጎማ የሚሰጠው የሂውማን ሰርቪስ ዲፓርትመንት የገቢ መመዘኛን ለሚያሟሉ ቤተሰቦች ይሆናል። የህፃናት ክብካቤ ድጎማ ከፊል ክፍያን የሚሸፍን ሲሆን ገቢን መመዘኛ ያደረገ ነው የሕፃናት ክብካቤ ድጎማ መጠን በቤተሰቡ ገቢ መሠረት የሚወሰን ቢሆንም በሰዓት እስከ አራት ዶላርስ ክፍያን ይሸፍናል በማለት ወይዘሮው ፔጅ ይገልጣሉ በሌላ በኩል የህፃናት ክብካቤ ወጪ ተመላሽ ገቢን መመዘኛ ያደረገ አይደለም ወላጆች በሳምንት ውስጥ የሥራ የሥልጠና ወይም የትምህርት መመዘኛዎችን ያሟሉ እስከሆነ ድረስ የሚሸፍነውም ሃምሳ ፐርሰንት ያህል የሕፃናት ክብካቤ ወጪን ሲሆን ገደቡም በአንድ ሕፃን ሰባት ሺ አምስት መቶ ዶላርስ ነው። ይሁንና ወላጆች የመዋለ ሕፃናት ክፍያዎችን አሟልተው ለማግኘት በመንግሥት በኩል ልጆቻቸው የተከተቡ እንዲሆኑ ይጠበቃል። እንዲሁም ቤተሰቦች በሴንተርሊንክ መመዝገብና ሕጋዊ ፈቃድ ወይም ምዝገባ ያለውን የሕፃናት ክብካቤ ግልጋሎት ሰጪ መጠቀም ይኖርባቸዋል። የሕፃናት ክብካቤ ወጪ ተመላሽ ከኪሶ ወጪ ያደረጉትን እስከ ሃምሳ ፐርሰንት ድረስ መልሶ ይሰጡታል። ለምሳሌ መቶ ዶላርስ በቀን ክፍያን የሚጠይቅ የረጅም ቀን የክብካቤ ግልጋሎትን ተጠቅመው ከሆነ ከ40 እስከ 46 ዶላርስ በሕፃናት ክብካቤ ድጎማ የሚሸፈንለት ሲሆን ቀሪውን 60 ዶላርስ ወጪ ራስዎ መሸፈን ይኖርበታል። ምናልባትም 30 ዶላርስ ያህል በሕፃናት ክብካቤ ወጪ ተመላሽ በኩል ሊያገኙም ይችላሉ። የግልጋሎቶቹ ወጪዎችዎ መርጠው እንደተጠቀሙባቸው የሕፃናት ክብካቤ አይነቶች ይለያያሉ። ወላጆች ለወጪዎቻቸው ምን ያህል ድጎማና ተመላሽ ሊያገኙ እንደሚችሉ ለመረዳት ሴንተር ሊንክን ማናገር ይኖርባቸዋል። በመሐል ከተሞች አካባቢ የሚገኙ ታዋቂ መዋለ ሕፃናት በአብዛኛው ረጅም የመቆያ ባህር መዝገብ ስላላቸው ወላጆች ቀደም ብለው ሊመዘገቡ ይገባል። የሕፃናት ክብካቤን አስመልክቶ ተጨማሪ መረጃን የሚሽዩ ከሆነ ww ማይ ቻይልድ ጋቭ ኤዩ ድረገጽን እንዲሁም የፋይናንስ እገዛ የሚያስፈልገውም ከሆነ www ሁመን ሰርቪስስ ጋቭ ኤዩ ድረገጽን ይጎብኙ። የሕፃናት ክብካቤ ሰጪዎችን የጥራት ደረጃ ምደባ ለማወቅ የሚፈልጉም ከሆነ ዩ ኤሲኢሲኪኤ ርግ ኤዩ ድረገጽን ይመልከቱ። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶትኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያደምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶትኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።